The Voice of America, <laughs> The <O. A. laughs> በመላው ዓለም ዛሬ ክርስቲያኖች ስቅለትን ወይም የስቅለትን በዓል አክብረው ውለዋል። ዘገቢያችን ሮበርት ብርገር የኢየሱስ ክርስቶስን ስቅለት በስፍራው ተገኝቶ ያጠናቀረው ዘገባና ሰለሞን አባተ እዚያ የተገኙ ኢትዮጵያውያንም አነጋግሮ ያካተተው ነው እንሆ። የጥንታዊቱ ኢየሩሳሌም የኮብልስቶን መንገዶች ዛሬ ከዓለም ዙሪያ በተሰበሰቡ ክርስቲያን ምዕመናን ተጣበው ውለዋል። ኢየሱስ ክርስቶስ መከራና ስቅለትን የተቀበለበት ዕለትና ስፍራም ነውና ወንጌሉን እያነበቡና እየዘመሩ በቅዱስ መስቀሉ ዐሥራ አራት ምዕራፎች የተጓዘበትን የመጨረሻውን መንገዱን ደግመዋል ሕዝበ ክርስቲያኑ። ብዙ አማንያንም መስቀሉን ተሸክመው በመንገዱ ሄደዋል፣ መስቀሌን ተሸክማችሁ ተከተሉኝ እንዲል ምስራቃውያኑ ኦርቶዶክስና የምዕራብ አብያተ ክርስቲያን ወትሮ በተለያዩ የቀን መቁጠሪያዎች እየተመሩ የጾም፣ የሕማማት፣ የስቅለትና የትንሣኤውን ሰሞናት በተለያዩ ጊዜያት ቢያስቡና ቢያከብሩም በዚህ ዓመት ግን ዕለታቱ በመግጠማቸው ኢየሩሳሌም ቀራኒዮ ጎለጎታ ዛሬ የተገኘውና የወጣው ሕዝብ እጅግ የበዛ ነበር። ላለፉት አርባ ዓመታት በኢየሩሳሌምና በኢትዮጵያ የሚኖሩትን የፍኖተ መስቀሉ አስጎብኝ ድርጅት ባለቤትና ሥራ አስኪያጅ አቶ አማከለ ገበየሁን በስልክ አግኝቼ ጠይቄያቸዋለሁ። ስለ ዕለቱ። አቶ አማከለ ገበየሁ፣ ጤና ይስጥልኝ፣ እንደምናመሹ። ሰላም፣ ጤና ይስጥልኝ፣ እንደምናመሹ። እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ። አደረሰን፣ አሜን። እንኳን አብሮ አደረሰን። አቶ አማከለ እስቲ የዛሬው ስቅለት አከባበር ምን ይመስል እንደነበረ ባጭሩ ይንገሩኝ። የስቅለት በዓል አከባበር በዛሬ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ ተገኝቶ ፍርድ ተቀብሎ መከራ ተቀብሎ ግርፋቱን ተቀብሎ አክሊለ ሦክ ተደፍቶበት በልቶስጥራ የመጀመሪያውን ከባድ መስቀል ተሸክሞ በአስራ አራቱ ምዕራፍ የተጓዘበትን ምክንያት በማድረግ በርካታ ኢትዮጵያውያን ምዕመናን ከመላው ዓለም የተሰባሰቡ ከጌቴሼማኒ ከተያዘበት ዋሻ አንስተው ሁላችንም የሐዘኑን ዝማሬ እየዘመርን በመምህሮቻችን መንፈሳዊ ትምህርት እየተሰጠን እስከ ዴር ሱልጣን የኢትዮጵያ ገዳም ተጉዘናል። ኢትዮጵያውያን ከአምስት ስድስት ሺህ በላይ የሚቆጠሩ በተለያዩ ድርጅቶች አማካይነት የመጡ ከአሜሪካ፣ ከአውሮፓ፣ ከኢትዮጵያ እንዲያውም ወደ ስድስት ቻርተር ምዕመናን እንደመጡ ነው የተገነዘብ ነው። በስድስት አይሮፕላኖች ማለት ነው የሚሉኝ። አዎ እንግዲህ እነዚህ ሁሉ በአንድ ጎዳና በዚህ ቪያደሎረዛ ፍኖተ መስቀል በመከራው መንገድ ነው የተጓዙት። ቀደም ሲል የኢየሩሳሌም ሊቀጳጳሳት ጳጳስና ምዕመናኑ፣ ካህናቱ ከልቶ ስራ አደባባይ አንስተው በየምዕራፉ ጸሎት እያደረሱ እስከ ዴር ሱልጣን ሄደዋል። በአንድ ወቅት ላይ በአንድ መንገድ ላይ ይህን ሁሉ ሺህ ህዝብ ማስተናገድ ስላልተቻለ በከፊል በከፊል ነው ምዕመናን ተጉዘው ዴር ሱልጣን አስረኛው ምዕራፍ የኢትዮጵያ መድኃኔዓለም ገዳም እንደደረሱ ከቤተክርስቲያኑ በሚሰጠው መልእክት መሰረት ያችን የዴር ሱልጣን አደባባይ ቀጠር መጣያ መጣያ የሰው እግር መቆሚያ እስከሌለባት ድረስ ሰዎችን የሚያስተናግድ አደባባይ ነበረ ማለት ይቻላል። የደንብ ልብስና ሲቪል የለበሱ የታጠቁ የእስራኤል ፖሊስና ወታደሮች አሮጌይቱን ኢየሩሳሌም ሲጠብቁ ውለዋል። አቶ አማከለ ወደ እርስዎ ልመለስና እንዴት ነበር የጸጥታ ሁኔታ የጥበቃውስ ሁኔታ? የጸጥታ ሁኔታ በጣም የጠበቀ ነበረ። በእውነት ትንሽ አድካሚ ነበረ። ምዕመናን ሁሉ ከጌቴ ሸማኒ በአንበሳ በር እንዲገቡ ብቻ ነበረ የታወጀው። እዚያ በራፍ ላይ ስንደርስ ከሁለት ሰዓት በላይ ተጉላልተናል። ምክንያቱም ውስጥ ሙሉ ነው፣ ቪያ ዶሎሮዛ ሙሉ ነው ስለተባለ ከሁለት ሰዓት በላይ ብዙ በርካታ ምዕመናን ኢትዮጵያውያንም፣ ሌሎችም ምዕመናን እንደዚሁም ነጮች ከሁለት ሰዓት በላይ ጠብቀዋል። ደግሞ በዚያ በራፍ ላይ አረቦቹ ወደ መስጊዳቸው የሚገቡበት የአንበሳው በር ስለሆነ መጨናነቅ ፈጥሮ ነበረ። እንዲያውም እነሱ ከመጨናነቅ የተነሳ እንደገና አላሁ አክበር እያሉ ስለጮሁ ርብሻ ይነሳል በሚል መልክ መንገዱን ከፍተውልን ለመግባት ችለናል። በእርግጥ ጥበቃው በጣም በጣም ነው። በሁለተኛ ምዕራፍን መግባት አልቻልንም ነበረ። ብዙ ሰራዊት ወታደሮች አሉ። በቀጥታ ሄዱ ነው የሚሉት። መግባት የጀመረ ነው ከሶስተኛው ምዕራፍ እና ከአራተኛው ምዕራፍ ነው። ከዛ በተረፈ ግን የተፈጠረ ሁኔታ አለ። በፍጹም በፍጹም ሰላማዊ ጎዳና ነው። ሰላማዊ መንገድ ነበረ የተፈጸመው። እሺ፣ አቶ አማከለ ገበየሁ በእጅጉ አመሰግናለሁኝ። በዓለ ስቅለቱ ኢየሱስ በተሰቀለበትና በተቀበረበት አናስታሲዎስ ቤተ ክርስቲያን በተከናወነ ስርዓት ተጠናቋል። በዚሁ ስፍራም ክርስቲያኖች ከነገ በስቲያ ትንሣኤውን ለማክበር ይመለሳሉ።